ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። T.J. Batsy on the 1 and 2. One love, my children. Miss you. ሰላም ሰላም፣ ጠና ይስጥልኝ፣ የተከበራችሁ አድማጮቻችን ዲጄ ፋቱ ከአሜሪካን ድምፅ ሬዲዮ ጣቢያ ጋቢና ቪኦኤ ጋቢና ሚዚክ የተሰኘው የአርብ ፕሮግራማችን ተጀምረዋል። አርብ የቀን ጠዴ ብለነዋል። በዛሬው ፕሮግራማችን ላይ እንግዲህ የተለያዩ እንግዶችን አሳፍሬያለሁ፣ ምርጥ ምርጥ ሙዚቃዎችን አዘጋጅቻለሁ። አብራችሁን እንድትቆዩ በመጋበዝ የፕሮግራሜን ይዘት እስቲ አስተዋውቃለሁኝ። ዮናስ ብርሃነ መዋ ባላለሁ ኢትዮ ፊልም ፒ ኤል ሲ ማኔጂንግ ዳይሬክተር እና የጉማ ፊልም አዋርድ ፕሬዚደንት በመሆን ይሰራለሁ። ወደ አስራ ሶስት አካባቢ ፊልሞች ሰርቻለሁ። ዮናስ ብርሃነ መዋን ነበር ያደመጣችሁት። ዛሬ በፕሮግራማችን ላይ ስለሚያዘጋጁት ሶስት ዓመት ስለሆነው ስለ ጉማ የፊልም አዋርድ እናወራለን። መሀል ላይ አብራችሁን ትሆናላችሁ። ከእሱ ጋር ሌላም እንግዳ አለኝ። አሮን ሰና ይባላለሁ። ኢትዮጵያ ውስጥ አዲስ የሙዚቃ እንቅስቃሴ አለ አሮን ይባላል። የኢትዮጵያን ሬከርድስ ማኔጀር ነው። አዲስ ሙዚቃ ሰርተናል እያሉን ነው። ኢትዮጵያን ሬከርድስ በኋላን እንመለስበታለን። ሌላም አለን። በዚህ ዘመን የሚማታ ሰው አለ እንዴ? ያልተማረም መሆን አለበት። ልጅቱም ህመሜን የሚጋራኝ የእውነት ፍቅር አገኘሁ ብላ ፈነጠዘች። እኔና መስታወት አድራጋው ያለፈው ማርች ኤት የተከበረውን የሴቶች ቀን ምክንያት በማድረግ አንድ አጠር ያለች ጩቡ ታዘጋጅተንላችኋል። ወደ ሶስት ደቂቃ የምትሆን እሱንም በኋላ ታደምጣላችሁ። የመጨረሻው ደግሞ ዳን አድማሱ ይባላለኝ ዘመናዊ አልበም በሚለው አልበም ይታወቃለኝ። ባለፈው አመት ከወጡ አልበሞች ሁሉ ምርጥ አልበም ተብሎ የተሸለመው ዳን አድማሱም ሙዚቃውንና ስለ አንዱ ሙዚቃ ለምን እንደዘፈነው ይነግረናል። ማስተናግዳችሁ ዲጄ ፋሱ ነኝ። እንግዲህ ባለፈው አመት ከወጡ ማለት አሁን በዚህ ስድስት ወር ውስጥ ከወጡ አልበሞች መካከል የልጅ ሚካኤል የኢትዮጵያ ሂፕሀፕ ነው። የኢትዮጵያ ሂፕሀፕ ስታይል የያዘ ሙዚቃ ነው። ልጅ ሚካኤል ይባላል። ልጅ ሚካኤል በጣም ጥሩ ጥሩ አድርጎ የተጫወተልን ሙዚቃ አለ። ዘመናዊ ማርየ ይሰኛል። ይህ ዘመናዊ ማርየ የተሰኘው ሙዚቃ በሂፕሀፕ ቢቀናበርም፣ ግን በሚገርም ሁኔታ ተወዳጅነትን አግኝተዋል። እሱን ወደ እናንተ አደርሳለሁ። እስከዛው እንግዲህ አብራችሁ እንድትቆዩ በመጋበዝ ማስተናገዳችሁ ዲጄ ፋቱ ነኝ። ዛሬ ፕሮግራማችን ባይዘወይ በፌስቡክ ላይቭ በኦዲዮ በድምጽ ይሰማል። ዛሬ አስተያየቶቻችሁን እንድትሰጡን በማክበር የምጠይቀው ዲጄ ፋቱ ነኝ። አብረን እንቆይ። ጋቢና ቪኦኤ። ጋቢና ቪኦኤ የልጅ ሙዚቃ የልጅ ሚካኤል ሙዚቃ ወደ በኋላ መለስ ብለን እንመለስበታለን። እስኪ ከዮናስ ጋር ያደርግነውን ስለ ጉማን እንድታደምጡ ጋብዛለሁኝ። ጉማ እንግዲህ የተጀመረው የዛሬ ሶስት አመት ቢሆንም ሀሳቡን ይዘን መቅረጽ የጀመርነው ነው ግን ሄርሜላ የሚባለውን ፊልም ከሰራሁኝ በኋላ ነው ወደ ሁለት ሺህ አምስት አካባቢ ያኔ ሄርሜላን ከሰራን በኋላ የፊልም ውድድር እንደሚያስፈልግ አስበን ኢትዮጵያን ፊልም አዋርድ ብለን ፕሮፖዛሉን እና ስራውን ጀመርን። ያኔ ግን ማሳካት አልተቻለም። ምክንያቱም የነበረው የፊልም ፕሮዳክሽን ብዛት የነበረው ፊልም ኢንዱስትሪ ውስጥ የነበሩት ሙያተኞች በጣም ትንሽ ናቸው። ስለዚህ በፈለግነው ሌቭል መስራት አልቻልንም ነበር። አሁን ግን የዛሬ ሶስት አመት በአመት የሚሰራው ፊልም ከመቶ ሀምሳ በላይ ሆኗል። ብዙም ዋያተኝ ያለ ስለዚህ ስራውን ጀምር ነው ማለት ነው። ጉማ የተያያዝነውበት ዋና ምክንያት ደግሞ ጉማ የሚባል ፊልም ነበር። የዛሬ አርባ አራት አመት በፊልም በኢትዮጵያ የመጀመሪያው ፊልም ዳይሬክተር ሚሽል ፓፓታኪስ አማካኝነት የተሰራ የመጀመሪያው ሰላሳ አምስት ሚሊ ሜትር ባለቀለም ፊልም ነው ጉማ። ቃሉ የኦሮምኛ ቃል ሲሆን የደም ካሳ ማለት ነው ለእኛ ሀገር ፊልም ኢንዱስትሪ ጥሩ ምሳሌ መሆን ስለሚችል ያንን ስም በመያዝ ነው ጉማ ብለን የእኛን ፊልም ሽልማት ውድድር የሰየም ነው። አሰራሩ እንዴት ነው? ከመጀመሪያው ጀምሮ አሰራሩ እንግዲህ ምንድን ነው ያደረግነው? ፎርማቱን ከኦስካር ነው የወሰድነው እና ፊልም ሰሪዎቹ ራሳቸው ኢንዱስትሪ ውስጥ ያሉት ፊልም ሰሪዎች የራሳቸውን ፊልሞች እንዲዳኙ ነው ያደረግነው። ዳይሬክተሮች በዳይሬክቲንግ ኤዲተሮች፣ ኤዲተሮችን፣ ሲኒማቶግራፈሮች እንደዚሁ ሲኒማቶግራፊውን አክተሮች በትወና ላይ ያሉትን ካታጎሪዎች እንዲዳኙ እናደርጋለን ማለት ነው እና በዚህ አመት ወደ መቶ ሀያ ዳኛ አለን። ስንጀምር ሰማኒያ ሰባት ዳኛ ነው የነበረን። ሁለተኛው አመት ላይ መቶ ሁለት ዳኛ ነበረን። በዚህ አመት መቶ ሀያ ዳኛ አለን ማለት ነው። የዳኞቹ መብዛት ጥሩነቱ የአድሎነት አሰራር እንዲቀንስ ያደርገዋል። ምክንያቱም የእያንዳንዱ ዳኛ ድምፅ በፐርሰንት ሲለካ አነስተኛ ስለሚሆን በጓደኝነት በዝምድና የሚሰሩ ነገሮች ይቀንሳሉ ማለት ነው፣ ወይም አቅም እንዳይኖራቸው ያደርጋል። ስለዚህ በዚህ አይነት መንገድ ነው ዳኝነት ያለው። የምንወዳደራቸው ፊልሞች ከአመት በፊት ያሉት ፊልሞች ይሆናሉ። ለምሳሌ በዚህ አመት ያወዳደርናቸው ባለፈው አመት የተሰሩ ከመስከረም አንድ እስከ ጳጉሜ አምስት ያሉ ፊልሞችን አዲስ አበባ ውስጥ ለአንድ ወራት ያህል የታዩ ፊልሞችን እናወዳድራለን። እነዚህ ፊልሞች የመንግስት ፈቃድ ሊኖራቸው ይገባል። ለመመዝገብ አዲስ አበባ ውስጥ ቢያንስ ቅድም እንዳልኩት አንድ ወር ያህል መታየት አለባቸው። ያ ከሆነ መመዝገብ ይችላሉ ማለት ነው። ሌላ ሽልማቱ የገንዘብ ሽልማት ሳይሆን ያለው በስራ ባልደረቦቻቸው በመመረጣቸው ምክንያት የሚኖረው ክብር፣ ዝናን፣ እውቅና ከፍ ማድረግ ነው። እነሱ ሽልማቱን ካገኙ በኋላ በሚቀጥሉት ጊዜያቶች በሚሰሩባቸው ፊልሞች ተፈላጊ ስለሚሆኑ ፋይናንሻሊ ለመጠቀም የሚያስችላቸው ፕላትፎርም ይመቻቻል ማለት ነው። ከኛ ጋር ግን የምንሸልመው ዋንጫ ነው ማለት ነው። ሌላ የፊልምና የሙዚቃ እና የፊልም አዋርዶች አሉ። ኢትዮጵያ ውስጥ ፌስቲቫሎች አሉ። ፌስቲቫልና አዋርድ ተያይዘው የሚሰሩበት ሁኔታ አለ። ዳይሬክት ሊግን የፊልም አዋርድ ሆኖ የሚሰራው ጉማ ብቻ ነው በዋነኛ ዋነኛ ካታጎሪ አሸነፉትን ብትነግረኝ ቤስት ፊልም ላይ ላምባ የተሰኘው ፊልም አሸንፏል የስፖንሰራችን ደግሞ በደሌ ስፔሻል ነው እና በደሌ ስፔሻል ቤስት ፊልም የምንለው አለ ፒፕል ቾይስ ነው ይሄ ደግሞ በህዝብ ምርጫ በሱ ደግሞ የአራዳ ልጅ የተሰኘው ፊልም አሸንፏል ምርት ዳይሬክተር ሄርሞን ሀይ ላይ የፍቅር ዋጋው በተሰኘ ፊልም፣ ምርጥ ጽሁፍ አንተነህ ሀይሉ ላምባ በተሰኘ ፊልም፣ ሌላ ዋና የወንድ ተዋናኝ ግሩም ኤርሚያስ እንዲሁ ላምባ በተሰኘ ፊልም፣ የሴት ተዋናኝ ደግሞ እጽ ህይወት አበበ ከለታት በሚል ፊልም፣ ረዳት ወንድ ተዋናኝ አንድ ጀግና በሚለው ፊልም ከካሳሁን ፍስሀ ወይም ማንዴላ ረዳት ሴት ደግሞ አዲስ አለም የወደዱ ሰሙን በሚለው ፊልሟ አሸንፈዋል። የዚህ አመት የህይወት ዘመን ተሸላሚ ያደረግ ናቸው ወይዘሮ አስካላ መነሻዋ ረጅም አመት በቲያትርና በፊልም ላይ የሰሩ ሴት ተዋናይ ናቸው። እሳቸውም መርጠናል ማለት ነው። በዋና ዋና ካቴጎሪ ያሉት እነዚህ ናቸው። ከዛ በተቀረ ሲኒማቶግራፊ፣ ኤዲቲንግ፣ ስኮር ድምጽ፣ ሜካፕ እነዚህን የመሳሰሉ ነገሮች አሉ። ግን አይ ቲንክ ስድስቱ ናቸው በዋነኝነት የሚነሱት ብዙ ያሸነፈስ ፊልም ምንድን ነው? ኦኬ ላምባ በአራት ከለታት፣ በሁለት የፍቅር ዋጋው በሁለት አለሜ ፊልም በሁለት እና በብዛት ላምባ ነው ማለት ነው። በአራት ካታጎሪ በአራት አሸንፏል። ሳውንድ ትራክ ሳውንድ ትራክ እስቲ አንድ ምጋብዝልስ፣ አጃቢ ሙዚቃ የፊልም አጃቢ ሙዚቃ የፊልም አጃቢ ሙዚቃ እንግዲህ አክቹዋሊ በዚህ አመት ያሸነፈው የሀሬት ፊልም ነው። የጸደኒያ ገብረ ማርቆስ ሀሬት የሚለው ፊልም ላይ የሰሩት እሱም ብንጋብዝ ከወቅቱም ጋር ሀሬት። አድማጮች የተመልሻሉ፣ ዲጄ ፋቱ ነኝ። ከዮናስ ብርሃን መዋጋ ከኢትዮ ፊልም ወይም ከጉማ አዘጋጅ ፕሬዚዳንት ጋር ያደረግነውን ንግግር ነበር ያደመጣችሁት ስለ ባለፈው ሳምንት ስለተካሄደው ስለ ጉማ አዋድስ አዋርድ ሆናል። ጉማ አዋርድ ማለት ለእኛ ለኢትዮጵያኖች እንደ ኦስካር እንደ ማለት ነው። ላለፉት ሶስት አመታት በተከታታይ ተደርጓል። እንግዲህ እንዳደመጣችሁት ያሁንኛው በዚህ አመት ያሸንፉትን ነግሮናል። እነ ላምባ፣ የፍቅር ዋጋ እናም ሌላ ፊልሞች አሸንፈዋል። እንግዲህ የኢትዮጵያ ሲኒማ እያደገ ነው ብሎናል። ተመልሰን በሌላ ፕሮግራማችን ላይ እንመጣለን። ስለ ሲኒማቶግራፊ፣ ስለ ሜካፕ ያወራነው ያወራናቸው ነገሮች አሉ ከዮናስ ጋር። አሁን ግን ቀጥታ ወደ ሙዚቃ ሉሰዳችሁ ቤስት ሳውንድ ትራክ ወይም ምርጥ አጃቢ ተብሎ የተሸለመውን የጸደንያ ገብረ ማርቆስን ሀሪየትን ወደ እናንተ እናደርሳለን። የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር ዓለም ተገላብጣ ብርቱ መስዬ ልቤን ዘርግፌ ካንተንብጥዬ እጄን ሰጠሁ

le pense que fait quand celle peut dire a j'ai senti ça ou ça la se dit gent ma bonne un autre le you net up de كaفوبنكaل يابناجر ያደመጣችሁት ሙዚቃ እንግዲህ በጉማ አዋርድስ ላይ ምርጥ የፊልም አጃቢ ተብሎ የተሸለመው የጸደኒያ ገብረ ማርቆስ ሙዚቃ ሀርየት ይሰኛል። የፊልሙ ርዕስ ሀርየት ነበር። ያደመጣችሁት እሱን ነው። ፕሮግራማችን ጋቢና ቪዮኤ የአርብ ደግሞ ጋቢና ሚውዚክ የተሰኘው ፕሮግራማችን ነው። ማስተናገዳችሁ ዲጄ ፋትሱነን። በማስከተል እንግዲህ ዛሬ ከያዝኩ ዝግጅቶች መካከል አዲስ ሙዚቃ ሰርተናል ነው የሚሉት ከአድ ወደ አዲስ አበባ ነው የሚገኙት እዛው አዲስ አበባ ተወልደው ያደጉ ልጆች ናቸው ኢትዮጵያን ሬከርድስ የሚባል ነው ያላቸው እና የሚሰሩት ሙዚቃ የኤሌክትሮኒክስ ሙዚቃ ሆኖ ኤክስፔሪመንት ያደርጉበታል እስ ከእነሱ ጋር ያረኩትን ቆይታ አድምጡ አሁን በሚኖርበት ዘመን ኢትዮጵያዊ ኤሌክትሮኒክ የሚባል አዲስ የሙዚቃ አይነት ከሚፈጥሩት አርቲስቶች ውስጥ አንዱ ጋር ከእሱም አርቲስት እንደገና ሙሉ ይባላል። የመድረክ ስሙ ኢትዮጵያ ኢትዮጵያን ሬከርድ ነው። ባህላዊ ሙዚቃን ከኤሌክትሮኒክስ ጋር እየደባለቀ ኢትዮጵያዊ ኢትዮጵያ ቃናውን ሳያጣ ከሚሰሩት ወጣት አርቲስቶች ውስጥ አንዱ፣ ሎካል ማናጀሩ ሆኜ የምሰራ ልጅ ነኝ። እንደዚህ ናርክ የእናንተ ሙዚቃ መሀል ላይ እናሰማና ከዛ በኋላ ተመልሰን መጥተን ደግሞ ሀሳቡ እንዲኖራቸው አድማጮቻችን የእናንተን አሁን አንዱን ሙዚቃችሁን ምረጥና እናሰማላቸው። እኔ ምረት ካልከኝ ኢትዮጵያን ሬኮርድ ሳውንድ ክላውዱ ላይ አሁን በቅርቡ ከለቀቃቸው ኢትዮዎች ውስጥ አንዱ ኢን ማይ ስሊፕ የሚል አለ። እሱን ብትሰማው በጣም ጥሩ። ስለዚህ አሁን እሱን እንስማ እና እንመለሳለን። እሺ እሺ አደመጥ ነው ይሄ ሙዚቃ። ስለዚህ በአጠቃላይ ኤሌክትሮኒክስ ሙዚቃ ውስጥ ያለ የኢትዮጵያ ድምጽ ማለት ነው። ኤግዛክትሊ የኢትዮጵያ ለኤሌክትሮኒክ ሙዚቃ ከምታደርጋቸው አስተዋጽኦ ወይም ኮንትሪቢሽን መሀል እንደገና ሙሉ ያን ነገር ከጀመሩት ሰዎች ውስጥ አንዱ እንደሆነ ነው። ኢትዮጵያን ሬከርድስ አይዲያ። ስለዚህ ምን እየሰራችሁ ነው አሁን? ምን ላይ ነው ያላችሁት? አሁን ለጊዜው ሁለተኛ ሶስተኛ ኢፒውን ለመልቀቅ እየሰራ ነው። ኢፒ ማለት ለዛም ነው ኢፒ ማለት ግማሽ ሙዚቃ ግማሽ አልበም ማለት ነው። ላይክ አምስት ወይ ስድስት ሙዚቃዎች ያሉት ሲዲ ማለት ነው። ኤግዛክትሊ እንደዛ ማለት ነው። አዎ እና በየ በሳምንት አንዴ አብሰንት ላውንጅ የሚባል ቦታ ይጫወታል ለአራት ሰዓት እና ሌላም ፌስቲቫሎች ላይ ተጫቷል። ሰላም ፌስቲቫል የሚባል ትልቅ ፌስቲቫል አለ ይህን አመት የዚህን አመት ኤዲሽን ና የባለፈውንም አመት ተጫቷል። ስለዚህ አድማጮቻችን በምን አድራሻ ይፈልጓችሁ? ኢትዮጵያን ሬኮርድስ ብለ ከመጣ ፌስቡክ ላይ የእሱን ፎቶ የሚመጣ ይመጣል። ከዛ ያ ዋናው ሙዚቃውን ለማወቅ እና እሱ ምን እንደሚያደርግ ለማወቅ ያው ሳውንድ ክላውዱ ላይም ኢትዮጵያን ሬኮርድስ ብለ ከገባ የምታገኘው ይሆናል። ትዊተር ላይም በዛው ስም አለ። እና አሁን በቅርቡ ከትሩ አፍሪካ የትሬስ ቲቪ ሰብሲዳሪ ማለት ነው ኮንትሪቢዩተር ነው። ስለዚህ ለትሩ አፍሪካም የሚሰራቸውን ሚክሶች ገብተው ማየት ይችላሉ። እሱን ለመከታተል በጣም ደስ ይላል። አሩን ስለ ሰጠህን መግለጫ እና ስለ ሙዚቃችሁ ሀሳብ በጣም እናመሰግናለን። እሺ፣ እኔም በጣም አመሰግናለሁ። ቴንክ ዩ ቴንክ ዩ This is a DJ Fat Two exclusive. The party's going on. Fat, fat Thank God it's Friday. አርብ የቀን ጸደይ ብለነዋል። ዲጂ ፋቱኝ ማስተናገዳችሁ ከዚህ ከአሜሪካን ድምፅ ስቱዲዮ አስራ አንድ አብረውኝ በጣም የሚገርሙ ሰዎች አሉ። ሁለት ኤግዚክቲቭ ፕሮዲሰሮች ነው ያሉ ዛሬ ማክቤልና ዳም ብራውን፣ ኢንጂነሪ ደግሞ ቮይቴክ ይባላል። በጣም የሚያዝናኑ ሰዎች ናቸው። እናንተም የተዝናናችሁ እንደሆነ በአስተያየቶቻችሁ ይደርሰኛል። በፌስቡክ ላይቭ በጣም ነው የማመሰግነው። አዳምጡ፣ ሼር አድርጉት፣ ፌስቡኩን ሼር አድርጉት፣ ደግሞ ሰብስክራይብ አድርጉ። ፌስቡክ አለን ቪኦኤ አምሃሪክ፣ ትዊተር አለን ቪኦኤ አምሃሪክ፣ ዌብሳይትም አለን ቪኦኤ አምሃሪክ። ዳካም እየገባችሁ እንግዲህ የምንሰራቸውን ስራዎች እንድታዩ ከወዲሁ ጋብዛለሁ። ዲዴ ፋቱ ነኝ። ቅድም ያስድም ያመለጠ ሙዚቃ አለ የልጅ ሚካኤል፣ እሱም በአዲስ መልክ የተሰራ ሂፕሀፕ ነው። እሱ ልጋብዛችሁ። ውስቲ ዘመናዊ ማርዬ This what i ተሞላህ አንቺም ደስ ይበልሽ። ሎሌ ለባላባት ሁሉም ተጠራልሽ ቡሻና ምርቃት ቢወርድን በላይሽ ቢያንስነ እንጂ መቼም አይበዛብሽ። ቢረጠብ ይደላው ድርጋሎ መሬት ሽርበይ በሞቴ ተመላለሽበት እንደ ሌልቲቷ እንደ ዘውዲቱ ቤት ባለሟሉ ብዙ ሚነጠፈው መሬት እንደ ማሩ ሰፈፍ እንደ ወርቁ ድካ ሀገር በሙሉ ይወድሻለካ Yeah. چیکن جویی من مربوس که آب رو متوجه سبلو بی نگم این نزیروش نیت دلی عباد و کوکمه ای من پوش بتر ዘበናይ ማሪ ልጅ ሚካኤል ይባላል ወይ ፋፊ ይሉታል። በጣም አሪፍ ሙዚቃ ነው የሰራው። ማስተናገዳችሁ ዲጄ ፋቱ ነኝ። ወደሚቀጥለው ዝግጅት ከማለፊያ በፊት አንድ ነገር ልነግራችሁ እፈልጋለሁ። ስለሚቀጥለው ዝግጅታችን እኔና ምስታወት አራጋው ባለፈው የማርች ኤይት ዕለት ማለት ነው። ፌስቡክ ስናይ የሆነ ጽሁፍ አገኘን የተጻፈ ጽሁፍ ፖስት የተደረገ ጽሁፍ እና እዛ ላይ ያለውን ወሰድ ነው እና እንደ ስክሪፕት ሰርት ነው እንደ ፕሌይ አርገ ነው ልክ እንደ ጭውውት አርገ ነው እሷ እየተረከች መሀል ላይ እያስገባንበት ሠራ ነው ይህ ሙዚቃ ይህ ዝግጅት። እንግዲህ የሚያተኩረው ስለ ሴቶች ጥቃት ነው እና ትናንትና ሪሰርች ሳረግ ዩኤን ውመን በ2013 ባወጣው ላይ በኢትዮጵያ ውስጥ 49 ፐርሰንት ሴቶች ይጠቃሉ በትዳር ጓደኞቻቸው ማለት ነው። በአጠቃላይ ደግሞ ኢትዮጵያ ውስጥ ያለው 74 ፐርሰንት ነው፣ የሴት ጥቃት። እንዲህ ስንል እንግዲህ ወንዶች ማይጠቁም ማለታችን አለ። ባለፈው ፌስቡክ ላይ አንድ ቪዲዮ አይቼ ነበርና በዓለም 40 ፐርሰንት ወንዶች ይጠቃሉ በሴቶች። ስለዚህ በዚህ ዙሪያ ላይ የተሰራ እንደ ጭውውት ነገር ነው። እሱን ወደ እናንተ አደርሳለሁ። ዲ ፋቱ ነኝ፣ አብራችሁኝ ቆዩ። ፌስቡክ ላይ አስተያየቶቻችሁን ላኩልኝ። እስቲ እናድምጠው አንዲት ሴት የምትወደው ጓደኛ ነበራት። እናም በቀናት መካከል አለመግባባት ይፈጠር እና በተገናኙ ቁጥር ፍቅራቸው ተረስቶ ጭቅጭቅ ይሆናል። ከዛሬ ነገ ጸባዩን ያሻሽላል ብላ ብዙ ታገሰች። ነገር ግን መነታረኩ ብሶ ይቀጥላል። እናም ከዛሬ ጀምሮ ለተወሰነ ጊዜ ለራሳችን ጊዜ ሰጥተን ማለቴ ያው ችግራችንን ለየብቻ ሆነን ማሰብ ያስፈልገናል ብላ ንግግሯን ሳትጨርስ ከአፏ ቀበል ያደርግና የምን ጊዜ ነው ደግሞ ናት እንዲሁ እንደተፋጠጠን እንከርማታለን አንቺ? ብሎ ጊዜ ፈላጊ ይላታል፣ ንቀት በተሞላበት አነጋገር። ልጅቱም የምትጠላው ንትርክ እንዳይቀጥል በመፍራት ከተቀመጠችበት ብድግ ስትል እጇን አፈፍ አድርጎ ነይ፣ እያናገርኩሽን ነው የምትሄጂው? ልቀቀኝ! ምን ለመሆን ነው የምትፍጨረጨሪው? ልቀቀኝ! ብያሉ እንዳትዋረድ ምን ታመጫለሽ ነገር ነው ያለው። በኋላ ፊቷ ላይ የተሰመረውን የጥፊ ሰንበር እንዳያዘች እያነባች ወደ ቤቷ ሄደች። በማግስቱ በጣም ይቅርታ፣ ጥፋተኛ፣ ይቅርታሽን እፈልጋለሁ፣ ይቅርታ፣ አላንቺ እንዴት እንዴት እንዴት እኖራለሁ፣ አንድ ቀን አንድ ቀን ማደር አልችል፣ ይቅርታ በጣም እያለ ቢያለቅስ፣ ፍቅሯን አስባ ይቅርታ አደረግችለት። የፍቅር ጓደኝነቱ ቀጠለ። ጭቅጭቁም እንዲሁም እናም ደግማ ላታገኘው ለራሷ ቃል ገብታ ለአንዴና ለመጨረሻ ጊዜ የተለየችው ከተወሰኑ ዓመታቶች በኋላ በሌላ ሰው ፍቅር ትወድቃለች። ለአዲሱ የፍቅር ጓደኛዋ ያለፈችበትን የፍቅር ሕይወት ስትነግረው የሚገርም ነው። እንዴት እንዴት ወንድ ልጅ ሴት ልጅ ላይ እጁን ያነሳል? እንዴት እኔ እኔ ይሄ በጣም ከአእምሮ በላይ ነው። እንደዚህ አይነት ነገር መስማት ይከብደኛል። ይገርማል። የሰው ልጅ እንዴት እንዴት በጣም ያናድዳል። ሰይ ባክሽ፣ በጣም የሚያንበሳቸው ምን አይነት ሰው ነው? ባገኘ አለቀው እኔ ነው ያርገኝ። አንቺን አንቺን የኔ አበባ አንቺ ምንሽ ይነካል እንትይ አላት። ለእሷ ያለውን ፍቅርና አሳቢነቱን አሳየ። አፈራ ይንቃሽ አለ። አመነችው፣ ወደደችው። ፍቅራቸውም የሚያስቀና ሆነ። ወራቶች አለፉ። ፍቅሩን በረደ። ቀስ በቀስ እውነተኛ ማንነቱ ወጣ። እናም የምትጠላው ጭቅጭቅ በመካከላቸው ገባ። አንቺ ነሽ ቀና ብለሽ የምታይ። አልፈርድብትም የመታሽ እንጂ እሷን በመምታቱ ከመጸጸት ይልቅ የቀድሞ የፍቅር ታሪኳን እያነሳ ከጥፊ ወደ ቡጢ ድብደባውን አሳደገ። የሰውነትና የልቧን ህመምዛ እድሏን እያማረረች ወደ ቤቷ ሄደች። ጊዜያቶች አለፉ። ህይወቷንም በብቸኝነት ለአመታት መራች። በጊዜ አጋጣሚ በትምህርት ራሱን ያረቀ ሰው ታገኛለች። እየፈራች ጓደኝነቱን ጀመረች። ያለፈችበትን ጠባሳ ደግማ ማየት እንደማትሻ ደጋግማ ስትነግረው ህመሟ ተሰማው። ቀድሞ ባለመገናኘታቸው ተቆጨ። በዚህ ዘመን የሚማታ ሰው አለ እንዴ? ያልተማረ መሆን አለበት። የቀድሞ የፍቅር ጓደኞቿን ፊደል አለመቁጠር ኮነነ። ልጅቱም ህመሜን የሚጋራኝ የእውነት ፍቅር አገኘው ብላ ፈነጠዘች። የበሳል ሰው፣ የተማረ ሰው ፍቅር ጀመረች። ፍቅረኛዋን ለማስደሰት ራሷን በእውቀት አነጸች። ለወራቶች የመተሳሰብና የሞቀ ፍቅርን አሳለፉ። ደስታዋ በጥፍ አደገ። የበለጠ ደስታን ለማምጣት ራሷን በመጽሐፎች አጀበች። ይህን ጊዜ መበለጡ ያላማረው የተማረው ሶስተኛው ፍቅረኛዋ በትንሽ በትልቁ መናደድ፣ መበሳጨት ጀመረ በየቀኑ ውሃ ቀጠነ ሆነ አንቺን ለማስረዳት ዱላ መያዝ አለብኝ ድሮም ጥፋተኛው እኔ ነኝ ሴት ከማጀት ወንድ ከችሎት መሆኑን አስረግጬ አላሳየሁሽም ነበር ህጉ አይፈቅድም እንጂ አሳርሽን ነበር ማሳየሽ ደህና ነገሮችን ካለፈችበት ህይወት ማገናዘብ በመቻሏ ዱላው ከመምጣቱ አስቀድማ የነበራትን የፍቅር ግንኙነት አቆመች ያሳለፈችውን የህይወት ተሞክሮ እያሰበች ለህይወቷ በእውቀትም ሆነ በኑሮ መለወጥ ታገለች። ተሳካላት። በአካባቢዋ የነበሩ ሰዎች ስኬቷን አደነቁ። ግን ሙሉ ስኬት አይደለም ብለው አስተያየታቸውን አከሉ። ከጎኗ የህይወት አጋር እንደሚያስፈልጋት አስረዱ። በህይወቷ ደክማ ያልተሳካላትን አንዲት ነጥብ አገዘፉ። ሴት ያለ ወንድ ስኬቷ ሙሉ አይሆንም አሏት። ሀሳባቸውን አልተቃወመችም። ግን ደግሞ ቅድሚያ ራሷን በእውቀት ማነጽ፣ ቀድማ ማንነቷን ማወቅ፣ ይህን ከየት ጀምራ እንደምታስረዳቸው ማሰብ ጀመረች። ያለመጣችሁት እንግዲህ መስታወት አድረገውና እኔ ካገኘነው ነው ስክሪፕት ላይ እየሰራንላችሁን እንደ ጭውት ነገር ነበረ ሀሳቡ። ሁላችሁም የተረዳችሁት ይመስለኛል፣ እና መተኮር ያለበት ሀሳብ ነው እንግዲህ። ሴቶች ማለት እናቶቻችን ናቸው፣ ሚስቶቻችን ናቸው፣ እህቶቻችን ናቸው። እና ያለ ነሱ ደግሞ አይቀናም መንገዱ። ዳን አድማሱ ይባላል፣ አዲስ ሙዚቀኛ ነው። አልበሙ በጣም ተወዶሎታል። አንድ ሙዚቃውን ግን ጠየቁት። ምንድን ነው ወደኋላ ማለት፣ ወደፊት ብለን መስፈን ሲገባብን ወደኋላ ብለን ለምን የዘፈንከው? አልኩት። ዳን አድማስ ይባላለ። ወይ ዘመናዊ በሚለው አልበም ይታወቃለሁ። በዚህ ዘመና በሚለው አልባም በሁለት ሺህ ሰባት ከወጡ ምርጥ አዲስ ድምፃዊ አልበም በሚል ሽልማት ወይም አዋርደን ወስጃለኝ። እንዲሁም በለዛ ሬዲዮም የአመቱ ምርጥ አልበምን አዋርድ ወስጃለሁ። በሁሉ አዲስ የአመቱ ምርጥ አልበም በሚል እሱንም አዋርድ ወስጃለኝ። ከአልበም ውስጥ ወደኋላ የተባለው ስራ ህዝቡ ማለት የሚፈልገውን ነገር ለማለት የሚፈለግኩት፣ በአጠቃላይ ካለን ሁኔታ ካለን ነባራዊ አንጻር አሁን ወደኋላ የሚለውን ስራ እንድሰራ አስገድዶኛል ማለት ሁል ሁልጊዜ ፊትነታችንን ነው የምንገልጸው። ያ ደግሞ በታየና በወረደ ነገር ላይ ነው ያንን መግለጽ ያለብን። ሁኔታው ግን ያንን አያሳየንም። ስለዚህ ከፊትነታችን ይልቅ ወደ ኋላ እንድናስብ አድማጮች እንግዲህ ታስተናግዳችሁ የነበርኩት ዲጄ ፋቱ ቪ የጋቢና የጋቢና ሙዚቃ በፌስቡክ ላይ ስለተሳሳቸውን አስተያየት እናመሰግናለን። እንግዲህ ፕሮግራማችንን በዚህ በምታደምጡት በዳን አድማሱ ወደ ኋላ ነው ወደ ኋላ እያል ወደፊት እሄንን እንጨርሳለን። መልካም እንግዲህ ዊኬንድ እመኝላችኋለሁ። ዋንላ ወደ ኋላ